ማህደረ ዜና በመቀሌና በአዲስ አበባ መካከል ያለው ፖለቲካዊ ቁርቁስ ሊረግብ ወደሚችልበት አዲስ ምዕራፍ እየተሸጋገረ መስሏል። የጀኔራል ታደሰ ወረደ የአዲስ አበባ ጉዞ፣ የህወሓት ኤርትራ ጽምዶ ስልታዊ ጥምረት ክስና የትግራይ ፖለቲከኞች ስጋት፣ የሰላም ስምምነቱን አደጋ ላይ የጣለው አዲሱ የጂኦ ፖለቲካ ጨዋታና እንድምታው በዛሬው ማህደራችን ከብዙ በጥቂቱ ይገለጥበታል። ጤና ይስጥልን አድማጮቻችን፣ ይህ ማህደረ ዜና ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በይፋ ካልተገለጸው የአዲስ አበባ ጉዟቸው አስቀድሞ በመቀሌ ቤተ መንግስት ሰማዩ የጠቆረበት ወቅት እንደነበር ይታወሳል። ፕሬዝዳንቱ በይፋ ወዳልተገለጸው የአዲስ አበባ ጉዟቸው ከማምራታቸው በፊት የክልሉን የጸጥታ ኃይሎች እስከ ቢሯቸው ድረስ ያመጣ በውጥረት የተሞላ ጊዜም እንዳሳለፉ ይነገራል። የክልሉ ጊዜያዊ አስተዳደርም ሆነ የፌዴራል መንግስቱ ፕሬዚዳንት ታደሰ ወረደ ወደ አዲስ አበባ ስላደረጉት ጉዞም ሆነ ስለተደረጉ ንግግሮች አንድምታና ውጤት ያሉት ነገር የለም። በአዲስ አበባና በመቀሌ መካከል ተካሮ የቆየው እሰጥ አገባ ሌላ ጦርነት እንዳይቀሰቅስ ስጋት እስከ ማሳደር በደረሰበት ወቅት የፕሬዚዳንት ታደሰ ወረደ ወደ መሐል ሀገር የመጓዝ አንድምታውን መጠየቃችን አይቀርም። ዶች ቨለ ከአንዳንድ የመቀሌ ከተማ ነዋሪዎች ጠይቆ እንደተረዳው የፕሬዚዳንቱ ጉዞ በእርግጥ በነዋሪዎች ዘንድ በተወሰነ መልኩ መረጋጋትን የፈጠረ የነበረውን መካረር እንዳለዘበ ነው። በትግራይ የፖለቲካ ሁኔታዎች ላይ ትንታኔ በመስጠት የሚታወቁት አቶ ዳንኤል ብርሃን እንደሚሉት ግን የፕሬዚዳንቱ ጉዞ የአዲስ አበባና የመቀሌ ግንኙነትን ለማደስ ይጠቅማልም አይጠቅምምም ለማለት ያስቸግራቸዋል። በብልጽግናና በህወሀት መካከል ያለው የፖለቲካ ፍትጊያ የመሳሰሉት፣ የፌዴራል ስርዓቱም ራሱ በህግና በተቋማዊ አሰራር ካለመዳበሩ የተነሳ በፖለቲካ ግንኙነቶች በመጠራጠር ወይም በመተማመናም ላይ የተመሰረቱ ናቸው። ብዙ ስሌቶች እና ብዙ እንቅስቃሴዎች። ስለዚህ እሳቸው አዲስ አበባ የሚያደረጉት ንግግር ከኃላፊዎች ጋር የሚደረግ ንግግር አንዳንድ የሚኖሩ ጥያቄዎችን ለመፍታት ወይ ደግሞ ለአንዳንድ መጠራጠሮችን ለመቀነስ ለማለዘብ ሊጠቀም ይችላል። አይደለም ምልበት ፓርቲ ደግሞ ምንድን ነው? ዞሮ ዞሮ ችግሩ በመሰረታዊነት የመታመን ችግር ነው ካልኩ፣ መታመን በአንድ ቀን፣ በአንድ ጉዞ፣ በአንድ ንግግር አይደለም የሚፈጠረው። ሂደት ይጠይቃል። ሂደት ደግሞ ኮንቲኒስ ኢንጌጅመንት፣ ተከታታይ የሆነ ግንኙነት የሚጠይቅ ነገር ነው። በሌላ በኩል በትግራይ ከሚንቀሳቀሱ የተቃዋሚ ፓርቲዎች አንዱ በጉዞ ላይ ያላቸው እምነት ዝቅተኛ ነው። የሳልሳይ ወያኔ ፓርቲ የህዝብ ግንኙነት ኃላፊ አቶ ብርሃን አጽባሀ የፕሬዚዳንቱን ጉዞ በተለየ ተስፋ አይመለከቱትም። እንደኛ አዲስ ነገር ይዘው ይመጣሉ ብለን አንጠብቅ። ምክንያቱ የጊዜ አስተዳደሩ ፕሬዚዳንት ማለት ጠቅላይ ሚኒስትሩ ስለሸማቸው ተጠሪነታቸው ሪፖርት የሚያደርጉትም የሚሰሩትም አብሮ ስለሆኑ ብዙ የተለየ ነገር مثل ما تعلم الناس وميكناتو يهنوا من البيت ميكنات ጊዜ አስተዳደሩ ከተቋቋመ ጊዜ ጀምሮ ስምንት ወር ሞልቶታል። ስለዚህ የሚቀረው በእድሜ ደረጃም ከአራት ወር በታች ነውና የፕሪቶሪያው ስምምነት ሶስተኛ ዓመቱን ቢይዝም ሰላምም ጦርነትም የሌለበት ግራ መጋባት ሰፍኗል። ፖለቲካ ተንታኞች እንደሚሉት በሁለቱ መካከል ያለው ግንኙነት የተቆራረጠ መሆኑ በዘላቂ ሰላም ላይ ጥላ ጥልቶበታል። ፕሬዚዳንት ታደሰ ወረደ ወደ መሃል ሀገር የማምራታቸው ይህንን የተቆራረጠ ግንኙነት ለማስቀጠል ይሁን ወይም ደግሞ ለሌላ ዙር ውጥረት ጊዜ መግዣ በእርግጥ ገና በግልጽ አልታወቀም። ፕሬዚዳንቱ በተለያዩ ጊዜያቶች ባደረጓቸው ንግግሮች ግን የትግራይ ህገ መንግስታዊ ወሰኖችን የማክበር ማስከበር ጉዳዮችን ጨምሮ በክልሉ ለሌላ ዞር ጦርነት ማገርሸት ዋና ምክንያት መሆን የሚችሉ ጉዳዮች መኖራቸውን አልሸሸጉም። ለሌላ ዞር ጦርነት ማገርሸት ዋና ምክንያት ሊሆን የሚችሉም የትግራይ ህገ መንግስታዊ ወሰኖችን የማክበር የማስከበር እንዲሁም በሞትና በስቃይ ውስጥ ለስድስተኛ ዓመታት እያስቆጠረ ያሉት ተፈናቃዮች ወገኖች ወደ ቀያቸው የመመለሱ ጉዳይ ቁልፍ የሰላምና የጦርነት ጥያቄ ሆኖ ይህ በሰላማዊና ፖለቲካዊ መንገድ እልባት ማግኘት የሚችልና የሚገባው በትግራይ ክልል ለተራዘመ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ምስቅልቅሎች ጦርነቱ በቀጥታ ካስከተላቸው ችግሮች ባሻገር አሁንም ድረስ ከፌዴራል መንግስቱ ጋር እየጋለ የሚቀዘቅዘው ግንኙነት ያልተገመቱ ሁኔታዎችን ማስከተሉ ነው ጉዳዩን በቅርበት የሚከታተሉ ተንታኞች የሚገልጹት የክልሉ ፕሬዚደንት በቅርብ ጊዜ ንግግራቸው የነገሩንም ይህንኑ ነው። የፕሪቶሪያው ስምምነት ተሟልቶ ካለመተግበሩ ባሻገር ጫናዎች እንዳሉባቸውም እንዲሁ አልሸሸጉም። ስምምነቱ በሙሉነት ሳይተገበር የተገኘው አንጻራዊ ሰላም አደጋ ላይ እየወደቀ ከፍና ዝቅ የሚል ውጥረት እየተመለከትን እየኖርን ነው። ይህን ሁኔታ የሚያሳስቡ ኢኮኖሚያዊ ጫናዎችና ክልከላዎች ደግሞ እንደ ጫና መፍጠሪያ መሳሪያ መጠቀም የተለመደ ሆነዋል። ሌላው ቀርቶ ከነውርም የከፋ የመንግስት ሰራተኞች ደሞዝ ድጎማ በጀት መላክ ከቆመ ሁለት ወር አልፎታል። ባንኮቻችንም ካሽ አልባ ሆነው በትግራይ ኢኮኖሚ ሊጫወቱት የሚገባ አውንታ ሚና ቀርቶ ህዝብ የቆጠበው የራሱ ገንዘብ እንኳን እንዲጠቀም እያደረጉ አይደለም። ዝዓቆሮ ናይ ባዕሉ ገንዘብ እውን የኢትዮጵያ ፌዴራል መንግስትና ህዝባዊ ወያኔ አርነት ትግራይ ህወሓት ፕሪቶሪያ ደቡብ አፍሪካ ላይ ግጭትን የማቆም ስምምነት ከተፈራረሙ ባለፈው ጥቅምት 23 ቀን 2018 ዓም ሶስተኛ ዓመቱን አስቆጥሯል። ሶስቱ ዓመታት ብዙዎች እንደሚሉት ሁለቱ ኃይላት በስምምነታቸው መሰረት ግዴታቸውን ያልተወጡበት ወይም ደግሞ ሊወጡ ያልፈለጉበት፣ ሰላምም ግጭትም ያልነበረበት ሆኖ ነው ያለፈው። በሁለቱ ኃይላት መካከል የተፈጠረው ያለመተማመን ወደ ኢኮኖሚያዊ ጫና ማምራቱ ደግሞ ሁኔታውን ይበልጥ አሳሳቢ ሳያደርገው እንዳልቀረ ነው ሲነገር የሰነበተው። ህወሓት የፌዴራል መንግስቱን አዲስ ከበባ አድርጎብኛል ሲል ይከሳል። ነዳጅና በጀት መስተጓጎሉንም እንደማነቆ ያየዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በጀቱ ለልማት ሳይሆን ለታጣቂዎች ስልጠና እየዋለ ነው የሚል የጽኑ ወቀሳ ክስ መሰንዝራቸውም መሰንዘራቸውም የሚታወስ ነው። በሁለቱ ኃይላት የሚቀርበው የቃላት ጦርነትና እሰጥ አገባ እንዲሁም ተፈጠረ የተባለው የኢኮኖሚ እገዳ በጦርነት የደቀቀውን የትግራይ ህዝብ ዳግም ወደ ስጋት ማማወስ ማስገባቱን ነው ፖለቲከኞቹ የሚመለከቱት። የሳልሳይ ወያነ ፓርቲ የህዝብ ግንኙነት ኃላፊ አቶ አብርሃ ጽባ የባንኮች መዘጋትና የንግዱ ማህበረሰብ ንብረት በሐራጅ ይሸጥ መባል በትግራይ ኢኮኖሚ ላይ መጨረሻው የማይታወቅ አደጋ መደቀኑን ነው የሚገልጹት። የንግድ ማህበረሰቡ ከባንኮች የወሰደው ብድር ነበር እና እሱን ብድር ባንኮች እንዳይቀሳቀሱ ደግሞ ታይቶ በማይታወቅ በኢትዮጵያ ለመጀመሪያ ጊዜ በሚባል ባንኮች እንዳይሰሩ በአዋጅ ነው የተዘጋው እና ግን በዛን ጊዜ የተዘግቶ የነበረ የሁለት ዓመትም እዳና ወለድ እንዲከፍሉ እና አሁን ይህን ካላደረጉ ያላቸው ንብረት አጠቃላይ ባንኮች እንዲወርሱ በሐራጅ እንዲሸጡ ካልሆነም ወደ ራሳቸው እንዲያዘዋውሩ የሚል ተጨማሪ አሁን ደግሞ ቅድም ለመግለጥ እንደመኮርኩት ወደ ዳገም ግንባታ ሳይገባ ክልሉ የንግድ ማህበረሰቡ ይሄ ደግሞ በጣም አስጨናቂ እና የትግራይን ሀብት በአጠቃላይ ለመውረስ በሚመስል መንገድ የተሄደበት ስለሆነ የንረውድነቱ፣ ኢንፍሌሽኑ ከዛ ደግሞ ትግራይን ያልተካተችበት የኢኮኖሚክ ሪፎርም ተደርገዋል እና ከህወሓት ለቀረቡት ቅሬታዎችና ለፕሬዚዳንቱ ጉዞ አንድምታ ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት እስካሁን አልተሳካም። የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይም ሆኑ የኮሚኒኬሽን ሚኒስትሯ ለቀረበላቸው የማብራሪያ ጥያቄ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ምላሽ አልሰጡም። የክልሉን ፖለቲካ በቅርበት የሚከታተሉት አቶ ዳንኤል ብርሃነ እንደሚሉት ከፕሪቶሪያ የተኩስ አቁም ስምምነት ወዲህ የነበሩ ግንኙነቶች የተቆራረጡ መሆናቸው አንጻራዊ ሰላሙን በማጽናት ረገድ አጥልቶበታል ባይናቸውም። ያለፈው ሶስት ዓመት ትልቁ የባከነበት ወይ ደግሞ ከየተኩስ አቁም ስምምነቱ ወደ ጠንካራ መሰረት ወዳለው ወደ ዘላቂ ወደ ነገር እንዳይሄድ ካረጉት አንዱ ቁልፍ ምክንያቱ የተበጣጠሰ ናቸው ግንኙነቶች የተበጣጠሰ ግንኙነት ያለ በመሀከል ላይ በየአቅጣጫው የሚወረወሩ መግለጫዎችና የሚዲያ ንግግሮች ናቸው። ብዙ ነገሩን ቅርጽ የሚያስይዙት ቀጥታ ግንኙነትና ከቀጥታ ንግግር ይልቅ ማለት ነው። የኢትዮጵያ ፌዴራል መንግስትና ህዋትን የመሳሪያ ድምፅ ዝም ለማሰኘት የተገባውን አስገዳጅ የግጭት አቁም የፕሪቶሪያ ስምምነት ተሟልቷ ለመተግበር ለዘለቀው ሰላምና ግጭት አልባ ግንኙነት ሁለቱንም ቢያካስስም በትግራይ ክልል ያለው ሁኔታ ግን ከፍቶ ይታያል። የህዋት መከፋፈል ብሎም አመፅ እስከ ማስነሳት ያደረሰው የክልሉ የጸጥታ ኃይል ሁኔታ በዚህ ረገድ ተጠቃሽ ነው። አቶ ዳንኤል እንደሚሉት የክልሉ የጸጥታ ኃይል መጠቀሚያ መሆኑ ጎልቶ ታይቷል። የሰራዊቱ አመራሮች እንደ ግለሰብ የራሳቸው ፍላጎትና እንትን አላቸው። አንዳንዶቹ የድሮ ታጋይ ስለነበሩ እኔ አሁንም ህወሀት ነኝ የሚሉ አሉ። በመሰረቱ ያን በትክክል ካለ መረዳት ነው እንጂ በአስራ ሰባቱ አመት የትጥቅ ትግል ጊዜ ህወሀት እንደ ፖለቲካ ፓርቲ በሆነ አይዲዮሎጂ ሳይሆን የሚንቀሳቀስ የነበረው የሁሉም ትግራዋይ የጋራ ግንባር ነው የነበረው። ከዛ ወዲያ እንደ ፖለቲካ ፓርቲ ሲመዘገብ እንደ ፓርቲ አባላት ነበሩት፣ በሆነ ፖለቲካ ስፔሲፊክ ፕሮግራም የሚቀበሉ ሰዎች እንደ ፓርቲ አክት የሚንቀሳቀስበት ማለት ነው። በዛ ጊዜ እነዛ ሰዎች ወደ መደበኛ ሰራዊት የኢትዮጵያ መከላከያ ሰራዊት ነው የገቡት። ዞሮ ዞሮ ግን ያን የመቀላቀል ነገር ስላለ አንዳንዴ በንደዛ አይነት ስሜታዊነት ሴንቲሜንታል፣ ሴንቲሜንታሊዝም በስሜታዊ ቁርኝት ምክንያት ሌሎቹ ደግሞ ስልጣንም የተለያየ ነገር ፈልገው ከሰራዊቱ አመራሮች መካከል ማለት ነው ህወሓት ጋር መቆራኘቱን ይፈልጓሉ። የሳልሳይ ወያኔ ፓርቲ የህዝብ ግንኙነት ኃላፊው አቶ ብርሃንም ይህንኑ የሚያጠናክር ሀሳብ ነው የሰጡት ጥር አስራ አምስት ሁለት ሺ አስራ ሰባት ራሳቸው ከኮር በላይ ብሎ የሚጠሩ የሰራዊቱ ከፍተኛ አመራርን ሰዎች ባስተላለፉት ውሳኔ ያው በግልጽ ህወሓት ጉባኤ ላደረገው ህወሓት ነው የምንደግፍ ብለው ተገለጹ። ያው ሰራዊቱ ተከፋፍሏል። ራሳቸው ነፃ መሬት ወይም ደግሞ ሀራ መሬት ብሎ የሚጠሩ ታጣቂዎች እንዲፈጠሩ ዋነኛ ምክንያት ሆነዋል። ከዛ ደግሞ የትግራይ አቅም መሰረታዊነት እንዲዳከም አድርገዋል ያው ውሳኔ ከጥቅምት 2013 ዓ ም ጀምሮ ለሁለት ዓመታት የተካሄደው ደም አፋሳሽ ጦርነት ኢትዮጵያ በቅርብ ታሪኳ ካየቻቸው እጅግ አውዳሚ ክስተቶች አንዱ ነበር። በመቶ ሺዎች የሚቆጠሩ ዜጎች ህይወት የቀጠፈው በሚሊዮኖች የሚቆጠሩትን ያፈናቀለውና መሰረተ መሠረተ ልማቶችን አመድ ያደረገው ይህ ግጭት በደቡብ አፍሪካ ፕሪቶሪያ በሰላም ስምምነት የተቋጨ ቢመስልም ነገር ግን ገና ነው። ውስጥ ውስጡን ሲናፈስ ቆይቶ አደባባይ ሚስጥር ወደ መሆን የተሸጋገረው የህወሓት የኤርትራ ጥምረት በአካባቢው አጠራር ጽምዶ የመፍጠር አዝማሚያ ትኩሳቱን እንደ ጋለ የሚያቆይ ወናፍ አስመስሎታል። የጥምረቱን ስልታዊ አስፈላጊነት በግላጭ የሚያስረዱት የቀድሞ ቱባ ባለስልጣናት ጭምር በማህበራዊ መገናኛ ዘዴ አውታሮች ሲደመጡ ቆይተዋል። አቶ ብርሃን አጽበሃ ግን ይህንን ጥምረት የትግራይን ህዝብ ለሌላ መከራ የጋበዘ ሲሉ ነው የሚገልጹት። ያው ጽምዶ የሚል ከቃሉ ነው የሚጀምረው። ማለት ይሄ ቃሉ የሂግደፍ ነው የሻእቢያ ነው። ጽምዶ አሊያንስ የሚለው አደለ እንግሊዝኛው የሚተካው ይመስለኛል። ስለዚህ በመሰረታዊነት ከቃሉ ጀምሮ የትግራይ ህዝብ አይደለም፣ በመሰረታዊነት ደግሞ ለትግራይ ህዝብ ሌላ መከራ፣ ሌላ እዳ ይዞ ይመጣል የሚል ግንገማን ያለን የዚህ ቀንደኛ ምክንያት ደግሞ አንደኛ በህግና በስርዓት የተማከለ አይደለም። የፖለቲካ ተንታኙ አቶ ዳንኤል ብርሃነም ይህንኑ ሀሳብ ባጠናከሩበት አስተያየታቸው የህወሓት ባለስልጣናት ራሳቸው በጉዳዩ ምን ያህል እምነት አላቸው ሲሉ ያጠይቃሉም። እዛ ቦታ ይሰሩ የነበሩ የህወሓት ካድሬዎች ወደ ስራቸው አልተመለሱም፣ ወደ ቤታቸው አልተመለሱም። የህወሓት ካድሬዎች ያላመኑትን ግንኙ ድንበር ግንኙነት፣ ሌላ ትግራይ ህዝብ ሊያምኑ አይችልም። ስለዚህ ማለት ይህስ በቂ ማሳያ ነው፣ ምን ያክል በጥርጣሬ እየታየ እንዳለ። ግን በቃ በሰሜን በኩል አንወረርም የሚል ነገር፣ በዛ በኩል ጦርነት አይመጣም የሚል ነገር ለማንኛውም ትግራይ ደስታው ነው። ከዛም በላይ ደግሞ ተቋማዊ መሰረት ይዞ ቢያድግ ደግሞ ማንም ሰላም የሚወድሉ ሊወደው የሚችለው ነገር ነው። አሁን ያለው አያያዝ ግን ግልጽነትም ቅንነትም ያለው ነው ብለን ግን አናስብም። በፌዴራል መንግስቱ ላይ ለሚያቀርበው ክስም ሆነ በፓርቲው ላይ ለሚነሳ ስሞታ የህወሓት ባለስልጣናትን ለማነጋገር ያደረግነው ጥረት ልክ እንደ ፌዴራል ባለስልጣናቱ ሁሉ አልተሳካልንም። ነገር ግን የጄኔራል ታደሰ ወረደ የአዲስ አበባ ጉዞ የሚያሳየው አንድ ትልቅ እውነት እንዳለ ነው። ተንታኞች እንደሚሉት በትግራይና በፌዴራል መንግስቱ መካከል ያለው ግንኙነት አሁንም ተቋማዊ መሰረት ያልያዘ መሆኑን ነው የበጀት የጸጥታና የወሰን ጉዳዮችን በህግና በስምምነቱ መነጽር ከመፍታት ይልቅ በፖለቲካዊ ፍላጎት የሚመሩ መሆናቸው ሰላሙን ጽኑ እንዳይሆን ማድረጉንም ተመልክተዋል። የትግራይ ፖለቲካ ዛሬም በሶስት ኃይሎች መካከለኛ ስበት ውስጥ ይገኛል። በውስጣዊ መከፋፈልና በምርጫ ስጋት፣ በአዲስ አበባ የኢኮኖሚና የፖለቲካ ጫና እንዲሁም በአስመራ የደህንነት ስጋት። የጀኔራል ታደሰ ወረደ ጉዞ ምናልባትም ለጥቂት ቀናት የሚቆይ የፖለቲካ ማስታገሻ ሊሆን እንደሚችል ነው በብዙዎች ዘንድ የሚነገረው። ዘላቂው ፈውስ ግን የሚገኘው ህወሓት ከራሱ ጋር፣ የትግራይ ክልል ከፌዴራል መንግስቱ ጋር እንዲሁም ኢትዮጵያ ከጎረቤቶቿ ጋር ያላትን የታሪክና የዲፕሎማሲ ቁስል በግልጽ ጠረጴዛ ላይ ስታከም ብቻ ነው። ያ ካልሆነ ግን አሁን የሚታየው ሰላም ዳግም ወደማያባራ ግጭት የሚወስድ ዋዜማ ላይ የመሆኑ እድል ሰፊ መሆኑ ነው። ቸር ያሰማን። ታምራት ዲንሳ ነኝ። ጤና ይስጥልኝ።